ባያውቁት ነው እንጂ የእኔን ቋሚ ንግርት በተወለድኩበት ነው የምቀበርበት ሌላ ቦታ ሳይሆን በትውልዴ መሬት። አስቀድሞም ቢሆን እትብቴ ተቀብረአለ። ቀሪውም አካሌ በርግጥ በክብር ያርፋለ። ሲንከራተት ኖሮ አካሌ ትምድር በስተ መጨረሻ የሚያርፍበት አፈር ከተወለድኩበት ነው በክብር የሚቀበር። በመቃብሬ ላይ በስተ ራስጌው በኩል እኔም እንደርሶ ሕያው ነበርኩ የሚል በትል ትልቅ ቋጥኝ ላይ ተቀርጾ ይጻፋል። ይሄ ሁሉ ንግርት ከወዲሁ ታውቋል። ከዚያ ርስት ለመንቀል ታዲያ እንዴት ይቻላል? ግጥሟ የባለቅኔው የኃይሉ ገብረ ዮሐንስ ገሞራው ነች። የቅዱሳንን አጽመ ርስት ርኩሳን አይወስዱትም በሚል ርዕስ ያዘጋጀውን ጽሑፍ በእነዚሁ አሁን ባሰማናችሁ ስንኞች እንደ ደመደመ አንብበናል። ለማንኛውም ገሞራውን ለመዘከር ዛሬም እንግዳ አለን። ውሸት ለመናገር አጥሻ ምላስ